ንስድድል ወንድሜ በአሜሪካ ውስጥ ቢኖር ወደዚያ እሄዳለሁ። ወንድሜ በአሜሪካ ውስጥ ቢኖር ኖሮ ወደዚያ በሄድሁ ነበር። ምሳ መብላት ብፈልግ እበላለሁ። ምሳ መብላት ብፈልግ ኖሮ በበላሁ ነበር። ከበደ ከአሜሪካ ቢመጣ ሄጄ ጠይቀዋለሁ። ከበደ ከአሜሪካ ቢመጣ ኖሮ ሄጄ በጠየቅሁት ነበር። ስራ ብታገኝ ሌላ ስራ አትፈልግም። ስራ ብታገኝ ኖሮ ሌላ ስራ ባልፈለገች ነበር። ቡና መጠጣት ቢፈልጉ ወደ ቡና ቤት ይሄዳሉ። ቡና መጠጣት ቢፈልጉ ኖሮ ወደ ቡና ቤት በሄዱ ነበር። ወደ ዋሽንግቶን ብትሄድ ዋይት ሀውስን ታያለች። ወደ ዋሽንግቶን ብትሄድ ኖሮ ዋይት ሀውስን ባየች ነበር። ለማ ዚህ ቢመጣ አንድ ክፍል እከራይለታለሁ። ለማ እዚህ ቢመጣ ኖሮ አንድ ክፍል በተከራየሁለት ነበር። ጥያቄ ቢጠይቀኝ መልሱን እሰጠዋለሁ። ጥያቄ ቢጠይቀኝ ኖሮ መልሱን በሰጠሁት ነበር። አሜሪካ ውስጥ ጓደኞች ቢኖሩኝ እነሱን ለማየት እሄዳለሁ። አሜሪካ ውስጥ ጓደኞች ቢኖሩ ኖሮ እነሱን ለማየት በሄድሁ ነበር። ለእናቴ ገንዘብ መላክ ብፈልግ ከባንክ እበደራለሁ። ለእናቴ ገንዘብ መላክ ብፈልግ ኖሮ ከባንክ በተበደርሁ ነበር። አዲስ ልብስ ማሰፋት ብትፈልግ ወደ አዲስ ከተማ ትሄዳለች። አዲስ ልብስ ማሰፋት ብትፈልግ ኖሮ ወደ አዲስ ከተማ በሄደች ነበር። ስራዋን በአምስት ሰዓት ብትጨርስ ወደ ቤቷ በጊዜ ትሄዳለች። ስራዋን በአምስት ሰዓት ብትጨርስ ኖሮ ወደ ቤቷ በጊዜ በሄደች ነበር። መጽሐፍ ለመመለስ ወደ መጽሐፍ ቤት ቢሄዱ አብሬዎ እሄዳለሁ። መጽሐፍ ለመመለስ ወደ መጽሐፍ ቤት ቢሄዱ ኖሮ አብሬዎ በሄድሁ ነበር። እዚህ አገር ቢኖሩ ትምህርት ይማራሉ። እዚህ አገር ቢኖሩ ኖሮ ትምህርት በተማሩ ነበር። ጢሙን መላጨት ቢፈልግ ምላጭ ይገዛል። ጢሙን መላጨት ቢፈልግ ኖሮ ምላጭ በገዛ ነበር። ስራውን ሲሰሩ ቢመለከት እሱም መስራት ይችላል። ስራውን ሲሰሩ ቢመለከት ኖሮ እሱም መስራት በቻለ ነበር። ወደዚህ አገር ብትመለስ አብረን እንሄዳለን። ወደዚህ አገር ብትመለስ ኖሮ አብረን በሄድ ነበር። ገንዘቡ ቢመነዘር ለጥሩነሽ አስር ብር ሰጣት አለሁ። ገንዘቡ ቢመነዘር ኖሮ ለጥሩነሽ አስር ብር በሰጠኋት ነበር። ጎማው ቢፈነዳ በሰዓቱ መድረስ አይችልም። ጎማው ቢፈነዳ ኖሮ በሰዓቱ መድረስ ባልቻለም ነበር። ስለ ጉዟቸው መነጋገር ቢፈልጉ ወደ አባታቸው ቤት ይሄዳሉ። ስለ ጉዟቸው መነጋገር ቢፈልጉ ኖሮ ወደ አባታቸው ቤት በሄዱ ነበር። ስለ አገሩ ቢናገር እንሰማዋለን። ስለ አገሩ ቢናገር ኖሮ በሰማ ነው ነበር። ከእኛ ጋር ወደ አገሩ ለመሄድ ቢፈልግ እዚህ ይመጣል። ከእኛ ጋር ወደ አገሩ ለመሄድ ቢፈልግ ኖሮ እዚህ በመጣ ነበር። እኔ ብመጣ እሱም ይመጣል። እኔ ብመጣ ኖሮ እሱም በመጣ ነበር። ሊያይሽ ቢወድ ዛሬ ይመጣል። ሊያይሽ ቢወድ ኖሮ ዛሬ በመጣ ነበር።